በምስራቅ ወለጋ ዞን የጉቶ ጊዳ ወረዳ ምክትል አስተዳዳሪ ትናንት ማንነታቸው ባልታወቀ ታጣቂዎች ተተኩሶባቸው መገደላቸውና ሌላ ወጣት መቁሰሉ ተገልጿል። በሌላ በኩል ደግሞ ከትናንት በስቲያ ሰኞ ነቀምቴ ከተማ ውስጥ የተጀመረው የገበያ አድማና ማዕቀብ ዛሬም ቀጥሎ መዋሉን ነዋሪዎች ተናግረዋል። በሌላ በኩል ደግሞ ህብረተሰቡ ወደ መደበኛ ስራው እንዲመለስ የነቀምቴ ከተማ ከንቲባ ጥሪ አድርገዋል። የነቀምቴ አካባቢን የጸጥታ ሁኔታ አስመልክቶ ኮማንድ ፖስቱን ለማነጋገር ያደረገው ጥረት አለመሳካቱን እዚያው የሚገኘው ሪፖርተራችን ናኮር መልካ ዘግቧል። ለዝርዝሩ ወደ ናኮር። ትናንት በነቀምቴ ከተማ የምስራቅ ወለጋ ዞን የቡቴ ግዳ ወረዳ ምክትል አስተዳዳሪ የቀኑ ስድስት ሰዓት ገደማ ማንነቱ ያልታወቀ የታጠቀ ሀይል በተኮሰባቸው ጥይት ህይወታቸው ማለፉን ከነቀምቴ ስፔሻላይዝድ ሆስፒታል ያገኘ ነው መረጃ ያሳያል። ዶክተር ታሪኩ ታደሰ እንጀለማ ሜዲካል ዳይሬክተር ሆስፒታል ስፔሻላይዝድ የነቀምቴ ከሌሰ ጉያ ከሌሳቲ ወልቀበቴ ዶክተር ታሪኩ ታደሰ ባላለሁ የነቀምቴ ስፔሻላይዝድ ሆስፒታል ሜዲካል ዳይሬክተር ነኝ። ትናንትን በተመለከተ ቀላይ ነበር አንድ ሰው ተመትቶ የመጣው። ሆኖም እገዛ ሲደረግለት ቆይቶ ማታ በሁለትና ሦስት ሰዓት መሃል ላይ ሕይወቱ አልፏል። አንገቱ ላይ ነበር የተመታው። ሌላው አንድ ወጣት እግሩ ላይ ተመጥቷል። ወደ ፌዴራል ሆስፒታልም ተልኳል። በሕክምና ሊሻለው ይችላል ተብሏል እና በአጠቃላይ እኛ ጋር የደረሱት ሰዎች ሁለት ናቸው። በሌላ በኩል ደግሞ ትናንት አመሻሹ ላይ በነቀምቴ ከተማ ዜሮ ሁለት ቀበሌ በአካባቢው የሚኖር ወጣት ሀብታሙ ጉደታ በመንግስት ኃይል ተተኩሶበት በመቁሰሉ በሆስፒታል የሕክምና ክትትል እየተደረገለት መሆኑን ነግሮኛል። መቃንኩ ሀብታሙ ጉደታ እንጅራማ አስማማ ጋላ ነቀምቴ ገንደ ድዋላ መንጅራዳ ስሜ ሀብታሙ ጉደታ ይባላል። እዚህ ነቀምቴ ከተማ ዜሮ ሁለት ቀበሌ እኖራለሁ። እኔ የሚረዳኝ የለኝም። ራሴው እኔን ተጣጥሬ የምኖረው ተቸግሬ ነው የምኖረው። በዚህ ሁኔታ አንድ ቤት ደጃፍ ላይ ቁጭ ብለን፣ አንዱ መጥቶ አንተ አቃጥከን አይደለም አለኝ። ምን አደረግሁ? እኛ ርቦን ቁጭ ብለናል አልኩት። ከሰፈር ልጆች ጋር ከዚህም ከዚያ ያመጣነውን አጋጭተን ነው ምሳይ። ምን በላው ሮጦ መጥቶ በዱላ ሲመታኝ፣ ምን ነው ምን አደረግሁኝ? ምን አጠፋው ስለው፣ አምጣ ክላሽ ብሎ ከአንደኛው መሳሪያ ተቀብሎ ተኮሰብኝ። ታችኛው ታፋይ አካባቢ በአንድ ጥይት ነው የመታኝ። የአካባቢው ሰዎች እንደሚሉት ወጣቱ በሰፈሩ የወጣቶች እንቅስቃሴ ላይ ግንባር ቀደም ተሳታፊ በመሆኑ ነው ፖሊስ የተኮሰበት። በሌላ በኩል ባለፈው ሰኞ የጀመረው የስራ ማቆም አድማ እንደቀጠለ መሆኑን አንዳንድ ነዋሪዎች ለቪኦኤ ተናግረዋል። አንድ ስማቸው እንዳይጠቀስ የጠየቁ ግለሰብ እንዳሉት የማህበራዊ አገልግሎቶችና እንቅስቃሴዎች ሙሉ በሙሉ በነቀምቴ ከተማ ተጃጅል ጉቱማ ን ጭመቴራ ማልፊ ተጃጅል ጉመንትፈደሙ ጌጅባ አጀልቀቤ ማናኛታ ሆቴል አጀልቀቤ የህዝብ አገልግሎት ከመጓጓዣ ጀምሮ ምግብ ቤት፣ የመንግስት መስሪያ ቤቶች በሙሉ ዝግ ናቸው። ይህ በጣም አስቸጋሪ ነው። ለተጠቃሚውም ሰርቶ ለሚያድረውም ህዝብ ከፍተኛ ችግር ውስጥ ነው የሚያስገባው በአስቸኳይ መፍትሄ ካላገኘ ትልቅ አደጋ ይመጣል ብዬ ነው የምገምተው። ይህ ግለሰብ የአድማውን ምክንያቶች እንዲህ ይዘረዝራሉ። ሙርሚንሱ ማራ ማደከን ጀም ጋድ ማላ ሮ ራት ከሁንዳ ን ኮ አርገቱ የተቃውሞ ምክንያት በመንግስትና ተቃዋሚዎች መሀል ያለው ችግር መፍትሄ ማግኘት አለበት የሚል ነው። ከዚህ የተነሳ አንዳንድ ቦታዎች ላይ ግጭቶች ይታያሉ። የሰው ህይወት እያለፈ ነው፣ ንብረት እየወደመ ነው። የኦሮሞ ኮንግረስ ፌዴራሊስት ፓርቲ የምስራቅ ወለጋ ተወካይ አቶ ፈቃዱ አያና ባለፉት ሶስት ቀናት በነቀንቴ እየሆነ ስላለው ነ ፓርቲያቸው ምን አድማ እንደማይቀበልና በመንግስትና ኦነግ መካከል የተፈጠረው ችግር በሰላማዊ መንገድ መፈታት አለበት ይላሉ። ቃምን ፓርቲ አንኦሮሞፊንጳየዱስ ካፋው ደበለቴ ዱርሰ ማል ኬኑ ቀባ ነጌኛ መታፍ ኬኑ ቀባ ኦፌኮን ጨምሮ ለኦሮሞ ቆማለሁ የሚል የፓርቲ አባል ለህዝብ ደህንነት ቅድሚያ መስጠት አለበት፣ ለህዝቡ አቅጣጫ ማሳየት አለበት፣ ሕዝቡ በሰላማዊ መንገድ እንዲታገል ማበረታታት አለበት እንጂ የመንግሥት አካልም እኔ ታጥቂ ያለሁ ብሎ ትጥቅ ስላለው ብቻ ህዝቡን በመንገድ ላይ መግደል ትክክል እንዳልሆነ ነው ፓርቲያችን የሚያምነው። በዚህ ውስጥ ያለው አድማ በመንግስት በኩልም ሆነ በሌላ ድርጅት ለዚህ ህዝብ የቆምን ከሆነ ማስቆም አለብን። የነቀምቴ ከተማ ከንቲባ አቶ ቦጋለ ሹማ ከተማ ካለፉት ጥቂት ቀናት ጀምሮ ያለችበትን ሁኔታ ገልጸዋል። ጉዮታ ሳደንከና ውጥትራካሴ ሶቺኒ ደልደላ በእነዚህ ሦስት ቀናት ከሰኞ ጀምሮ የንግድ እንቅስቃሴ፣ የትራንስፖርት እንቅስቃሴ፣ ትምህርት ቤቶች ሁሉ ተዘግተዋል። የመዘጋቱ መነሻ ያልታወቀ ቢሆንም ማንነቱ ባልታወቀ ቡድን በዚህ ህዝብ ላይ የክፋት ድርጊት እየተፈጸመ ነው ያለው በተለይ በዚህ ከተማ ውስጥ ለሚኖረው ድሃ ከባድ ተጽዕኖ ነው። በዚህ ከተማ ውስጥ ያለው ባለሀብት ሞራል አግኝቶ በንግድና በልማቱ ለመሳተፍ አቅም እያጣ ነው። በአሁኑ ጊዜ በከተማው ነዋሪዎች ዘንድ የተፈጠረውን ስጋት በማጥፋት

ሕዝባችንን የገደሉ ያፈናቀሉ፣ በአሰቃቂ ሁኔታ ሕዝባችን ላይ የጭካኔ ድርጊት የፈጸመ ሁሉ ለፍርድ እንዲቀርቡ እየተሠራ ነው። የሕዝቡ ጥያቄ እንዲመለስ ከፍተኛ ጥረት እየተደረገ ባለበት በአሁኑ ወቅት ያለው ተቃውሞ መነሻው በግልጽ አይታወቅም። ትናንት በከተማው በፖሊስ ቆሰለ ስለተባለው ወጣትና ስለተገደለው የመንግስት ስራ ኃላፊ የሚያውቁትን እንዲነግሩኝ የአካባቢውን ኮማንድ ፖስት አዛዥ ለማግኘት በተደጋጋሚ ጥረት ባደርግም አልተሳካም። መልስ እንዳገኘው ይዤ እመለሳለሁ። ለአሜሪካ ድምፅ ሬዲዮ ናኮር መልካ፣ ነቀምቴ